ጥያቄ 19 አንድ ሙስሊም በቀንና በምሽት የሚሰግደው ስንት ግዴታ ሰላት አለበት? እያንዳንዱ ሶላትስ ስንት ስንት ረካዓዎች ናቸው? መልስ፦ ሙስሊም በቀንና በምሽት አምስት ሶላቶችን የመስገድ ግዴታ አለበት። አንደኛው የፈጅር ሰላት ነው። እሱም ሁለት ረካዓ ነው። ሁለተኛ የዙሁር ሰላት ነው። እሱም አራት ረካዓ ነው። صوستنيا يا عصر صلاتنو، السم آرات ركعانو. أراتنيا يا مغرب صلاتنو، السم صوست ركعانو. أمستنيا يا عشا صلاتنو، السم آرات ركعانو.